ፓርት ቱ በማግስቱ እንደምን አሉ አቶ ዮሐንስ? ትናንት መምጣተውን ስሰማ በጣም ተደሰትሁ። አገሩ ተስማማዎት? እንደምን አሉ? ክቡርነትዎን በመገናኘቴ በጣም ደስ ይለኛል። እባክዎ ይቀመጡ። ኢትዮጵያ ከደረሱ ስንት ቀን ሆነው? ኢትዮጵያ ከደረስኩ ሁለት ሳምንት ያህል ሆኖኛል። መክረም ዳሩ ግን በአሜሪካን ኤምባሲ ውስጥ ጥቂት የማከናውናቸው ጉዳዮች ስለነበሩኝ አዲስ አበባ ከረምሁ። አስመራ ከተማ መቼ ደረሱ? አስመራ ትናንት በመኪና ደረስሁ። በመንገዴው ላይ የሚገኙትን ከተማዎች ለመጐብኘት ጊዜ አገኙ? አመጣጤ በችኮላ ስለነበር ለመጎብኘት የፈለግኋቸውን ከተማዎች ለማየት ጊዜ አላገኘሁም። ምናልባት ብዙ ጊዜ በኢትዮጵያ ውስጥ ይቆዩ እንደሆን ወደፊት ጊዜ ሲያገኙ ለመጎብኘት ይችላሉ። ታሪካዊ አያሌ ታሪካዊ የሆኑ አያሌ ከተማዎች በኢትዮጵያ ውስጥ መገኘታቸውን በመጽሐፍ ውስጥ አንብቤ አለሁ። እድል አሁን ወደ ኢትዮጵያ ለመምጣት እድል በማግኘቴ አንዳንዶቹን ከተማዎች ለመጎብኘት ተስፋ አደርጋለሁ። ለጊዜው የሚያስፈልጉትን ቤትና የቤት እቃዎች ለማግኘት ቻሉ። ስላሰቡልኝ በጣም አመሰግናለሁ። የሚያስፈልጉኝን ነገሮች ሁሉ ለማግኘት ችያለሁ። ምናልባት ወደፊት ፊት ልንረዳዎ የምንችለው ነገር እንዳለን እንዲያስታውቁን እንወዳለን። መግጠም ጦርነት መግጠም። ስለ ደግነትዎ በጣም አመሰግነዎታለሁ። የሚገጥመኝን ችግር ሁሉ አስታውቀዎታለሁ። ፎርፍሎንስ እንደ ምን አሉ አቶ ዮሐንስ። ትናንት መምጣትዎን ስሰማ በጣም ተደሰትሁ። አገሩ ተስማማዎት? እንደምን አሉ ክቡርነቶን፣ በመገናኘቴ በጣም ደስ ይለኛል። እባከው ይቀመጡ። ኢትዮጵያ ከደረሱ ስንት ቀን ሆኖ? ኢትዮጵያ ከደረስኩ ሁለት ሳምንት ያህል ሆኖኛል። ዳሩ ግን በአሜሪካን ኤምባሲ ውስጥ ጥቂት የማከናውናቸው ጉዳዮች ስለነበሩኝ አዲስ አበባ ከረምሁ። አስመራ ከተማ መቼ ደረሱ? አስመራ ትናንት በመኪና ደረስሁ። በመንገደው ላይ የሚገኙትን ከተማዎች ለመጎብኘት ጊዜ አገኙ? አመጣጤ በችኮላ ስለነበር ለመጎብኘት የፈለግኳቸውን ከተማዎች ለማየት ጊዜ አላገኘሁም። ምናልባት ብዙ ጊዜ በኢትዮጵያ ውስጥ የቆዩ እንደሆን ወደፊት ጊዜ ሲያገኙ ለመጎብኘት ይችላሉ። ታሪካዊ የሆኑ አያሌ ከተማዎች በኢትዮጵያ ውስጥ መገኘታቸውን በመጽሐፍ ውስጥ አንብቤያለሁ። አሁን ወደ ኢትዮጵያ ለመምጣት እድል በማግኘቴ አንዳንዶቹን ከተማዎች ለመጎብኘት ተስፋ አደርጋለሁ። ለጊዜው የሚያስፈልግዎትን ቤትና የቤት እቃዎች ለማግኘት ቻሉ? ስላሰቡልኝ በጣም አመሰግናለሁ። የሚያስፈልጉኝን ነገሮች ሁሉ ለማግኘት ችያለሁ። ምናልባት ወደፊት ልንረዳዎ የምንችለው ነገር እንዳለ እንዲያስታውቁን እንወዳለን። ስለ ደግነቶ በጣም አመሰግኖታለሁ። የሚገጥመኝን ችግር ሁሉ አስታውቀዎታለሁ። በማግስቱ እንደምን አሉ አቶ ዮሐንስ። ትናንት መምጣትዎን ስሰማ በጣም ተደሰትሁ። አገሩ ተስማማዎት? እንደምን አሉ? ክቡርነትዎን በመገናኘቴ በጣም ደስ ይለኛል። እባክዎ ይቀመጡ። ኢትዮጵያ ከደረሱ ስንት ቀን ሆነዎ? ኢትዮጵያ ከደረስሁ ሁለት ሳምንት ያህል ሆኖኛል። ዳሩ ግን በአሜሪካን ኤምባሲ ውስጥ ጥቂት የማከናውናቸው ጉዳዮች ስለነበሩኝ አዲስ አበባ ከረምሁ። አስመራ ከተማ መቼ ደረሱ? አስመራ ትናንት በመኪና ደረሱ። በመንገደወላ የሚገኙትን ከተማዎች ለመጎብኘት ጊዜ አገኙ? አመጣጤ በችኮላ ስለነበር ለመጎብኘት የፈለኳቸውን ከተማዎች ለማየት ጊዜ አላገኘሁም። ምናልባት ብዙ ጊዜ በኢትዮጵያ ውስጥ ይቆዩ እንደሆን ወደፊት ጊዜ ሲያገኙ ለመጐብኘት ይችላሉ። ታሪካዊ የሆኑ አያሌ ከተማዎች በኢትዮጵያ ውስጥ መገኘታቸውን በመጽሐፍ ውስጥ አንብቤአለሁ። አሁን ወደ ኢትዮጵያ ለመምጣት እድል በማግኘቴ አንዳንዶቹን ከተማዎች ለመጎብኘት ተስፋ አደርጋለሁ። ለጊዜው የሚያስፈልግዎትን ቤትና የቤት ዕቃዎች ለማግኘት ቻሉ? ስላሰቡልኝ በጣም አመሰግናለሁ። የሚያስፈልጉኝን ነገሮች ሁሉ ለማግኘት ችያለሁ። ምናልባት ወደፊት ልንረዳው የምንችለው ነገር እንዳለ እንዳስታወቁን እንወዳለን። ስለ ደግነትዎ በጣም አመሰግንዎታለሁ። የሚገጥመኝን ችግር ሁሉ አስታውቅዎታለሁ። ዩስፉል ወርድስ ወሬውን በግልጽ ነገርሁት። ግልጽ ግልጽ መኪና ወዳጅነታቸውን አጠነከሩት። ማጠንከር ከበደ የጋለ መንፈስ አለው። መንፈስ በዲፕሎማቲክ ሥራ የታወቀ ነው። ቤቴን አሰራለሁ። ማሰራት